የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት አባል ሀገሮች መሪዎች በጥብቅ የጸጥታ ጥበቃ ቤልጅም ብራሰልስ ገብተዋል። የኔቶ መሪዎች ጉባኤው አብላጫ ትኩረት ማንቸስተር ከተማ የደረሰው የሽብርተኛ ጥቃት እንደሚሆን ተጠቁሟል። አብዛኞቹ መሪዎች በምረጡኝ ዘመቻቸው ወቅት ኔቶን ሽብርተኝነት በትክክል ያልታገለ ጊዜ ያለፈበት ድርጅት ብለው ሲጠሩት ከነበሩት ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ሲገናኙ የመጀመሪያው ጊዜያቸው ይሆናል። የቪኦኤ የአውሮፓ ዘጋቢ ሉዊስ ራሚረዝ ባጠናቀረው ዘገባ እንዳለው አውሮፓ ውስጥ በቅርብ ጊዜያት በደረሱት የሽብርተኛ ጥቃቶች ምክንያት የዩናይትድ ስቴትሱ ፕሬዚደንት የህብረቱን ጸረ ሽብርተኛ ጥረቶች ለማጠናከር የሚያስፈልጋቸውን ድጋፍ እንዲያገኙ ሊረዳቸው ይችላል። ቆንጅታዬ ታቀርበዋለች ብረሰልስ ውስጥ በሺዎች የተቆጠሩ ግራ ክንፈ አቋም አቀንቃኞች ኔቶንም የዩናይትድ ስቴትሱን ፕሬዚደንትን በመቃወም ሰልፍ አካሂደዋል። ከተቃዋሚ ሰልፈኞች እንዲያውም ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት በኔቶ ላይ ያሰሙት የነበረውን ነቀፋ ደስ ብሏቸው እንደነበረ የሚናገሩ አሉ። አሁን ከህብረቱ በመተባበራቸው እንደተከፉ የኔቶ ተቃዋሚ ሰልፈኛ ፍራንስ ደ ሜጌድ አንዱ ናቸው። ትራምፕ በዘመቻቸው ጊዜ የሚናገሩት ጥሩ ነበር። አሜሪካ በዓለም ጉዳይ ሁሉ ልትገባ አትችልም ሲሉ ነበር። ግሩም ሐሳብ ነበር። አሁን ግን ነባሮቹ ዴሞክራቶችና ሪፐብሊካኑ አስተዳደራቸው ላይ ጫና በመፍጠር አንገታቸውን ይዘው ሐሳባቸውን አስለውጠዋቸው ይኸው አሁን እንደ ኦባማ አይነት ጫን ያለ ፖሊሲ ይዘዋል። ፕሬዝደንት ትራምፕ ብረሰልስ የገቡት በዚህ ሳምንት ኢንግላንድ ማንቸስተር ከተማ በደረሰው የሽብርተኛ ጥቃት ምክንያት አውሮፓ ውስጥ ከባድ ውጥረት ነግሶ ባለበት በአሁኑ ወቅት ነው። በመሆኑም ለኔቶ መሪዎች በሽብርተኝነት ላይ ወሳኝ እርምጃ እንዲወስዱ የተመቻቸ ሁኔታ እየተፈጠረ ይመስላል። የኔቶ ዋና ጸሐፊ የንስ ስቶልትንበርግ The attacks uh, we saw in Manchester will be something which will be addressed ማንቸስተር በደረሰው የሽብር ጥቃት ላይ እንነጋገራለን። እንደሚመስለኝ ሁሉም መሪዎች ያነሱታል። ምክንያቱም ልጆችን ወጣቶችንና ቤተሰቦችን ኢላማ ያደረገ ጭካኔ የተሞላበት ጥቃት ስለሆነ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኔቶ አባል ሀገሮች መሪዎች የሚያስተላልፉት ዋና መልእክታቸው ተገቢውን ክፍያ እንዲሰጡ ከሀገሮቻቸው አጠቃላይ ብሔራዊ ገቢ ሁለት ከመቶውን ለመከላከያ መዋል እንዳለባቸው ነው። እንደገና የኔቶ ዋና ጸሐፊ መሻሻል እያሳየን መጥተናል። ለብዙ ዓመታት በማሽቆልቆል ላይ የነበረው የአውሮፓ የኅብረቱ ሀገሮችና የካናዳ አጠቃላይ የመከላከያ ወጪ ባለፈው ዓመት በብዙ ቢሊዮን ዶላር አድጓል። ይሁን እንጂ ግዙፍ የሆኑ የማህበራዊ ዋስትና መርሃ ግብሮች ባሏቸው በምዕራብ አውሮፓ ሀገሮች የመከላከያ በጀት ለማሳደግ የፖለቲካ ድጋፍ ማግኘቱ ቀላል አይሆንም። ብረሰልስ ውስጥ ኔቶን ለመቃወም የተደራጁ ሰልፎች አስተባባሪዎችም ስጋታቸውን ይገልጻሉ። ስቴፈኒ ደምሎን አንዷ ናቸው። ማለ ብዛት ያለው ገንዘብ ለመከላከያ ሲመደብ ብዙ ገንዘብ ትምህርትና ጤናን ለመሳሰሉ ጉዳዮች ላይውል ማለት ነው። የኔቶ አባል ሀገሮች መሪዎች ጉባኤ የሚካሄደው አዲሱ የፈረንሳይ ፕሬዚዳንት ኢማንዌል ማክሆ በሀገራቸው የተደነገገው አስቸኳይ ጊዜ አዋጅ እንዲቀጠል ለማድረግ እየሞከሩ ባሉበት በዚህ ወቅት መሆኑ ነው። በቅርብ ጊዜያት ፈረንሳይና ብሪታንያ ውስጥ በደረሱት የሽብርተኛ ጥቃቶች ምክንያት የዘንድሮ የኔቶ የመሪዎች ጉባኤተኞች ይበልጡን የሚነጋገሩት ስለ ሰላም ሳይሆን ስለ ጦርነት ሊሆን ነው። ብረሰልስ ላይ የሰፈረው ተቃዋሚ አልቀናውማል።